አሳሳቢው የሰሞኑ አርዕስት ምሱ ብቻ ለስደተኞች ሆኗል። ክሳንትን አንፋንግ ኦክቶበር ያለፈው የጥቅምት ወር ክስታን በሚባለው መንደር አንድ ፈንጂ የሞሎቶቭ ኮክቴል ለስደተኞች በተዘጋጀው ቤት ላይ ተወርውሮ የቃጠሎ አደጋ ዛድ አድርሷል። ፖሊሶች ተሰማርተው ወንጀለኞቹ እነማን እንደሆኑ ለማወቅ አልተቻለም፣ ጋዜጠኛው ይላሉ። ቪትን አንፋንግ ሴፕቴምበር በቪትን በመስከረም ወር መጀመሪያ ላይ ማንነታቸው አልታወቁት ሰዎች ለስደተኞች በተዘጋጀው ሕንፃ ላይ እሳት ለኩሰው ሳያዙ እነሱም ተሰውረዋል። ቫልትሮፕ ሚት ኦክቶበር ቫልትሮፕ እንደገና በጥቅምት ወር አጋማሽ ላይ የፋሽስት ምልክቶችን በአንደኛው ቤት ላይ ለቅልቀው ቀብተው አንዱም ማዘሎ ገብቶ ጽሑፉን ግድግዳ ላይ መሆነች ጫጭሮ ሳያዝ ሊያመልጥ ይችሏል። ብሎም ጋዜጠኛው ተመልካቾቹን እንዲነቁም ጠይቀዋል። ከታሳስ ወር ጀምሮ ከአንድ መቶ አርባ በላይ ስደተኞች ማረፊያና ማስተናገጃ ቤቶች በአንዱ ክፍለ ሀገር በኖርድራይን ቬስትፋልን ብቻ ጥቃት ደርሶባቸዋል። ብሎም ተመልካቾቹን እንዲያስቡበት ቀስቅሷል። በጀርመን ሸንጎ ውስጥ በሌላ ጥያቄውም ተነስቶ ሰሞኑን በተካሄደው ውይይት የአገር አስተዳደሩ ሚኒስትሩ ባቀረበው ጥናት በባቫሪያ ክፍለ ሀገር አርባ አምስት ጊዜ፣ በኒደር ዛክሰን እንደዚሁ አርባ ጊዜ፣ በዛክሰን በአንዲት ትንሽ ከተማ ደግሞ በፍራይታል መንደር አስር ጊዜ፣ በኮሎኝ ከተማ እንደዚሁ ስድስት ጊዜ በስደተኞችና በስደተኞች መኖሪያ ቤቶች ላይ ጥቃት ተካሂዷል ብሎም ረጋግተዋል። ንብረት ወድመዋል፣ እሳት ተለኩሷል፣ ሰዎች ተደብድበው ተጎድተዋል። ከዚሁም ጋር ሁለት ጊዜ የግድያ ሙከራ ከሰማኒያ በላይ የማስፈራራት ወረቀቶችም አብሮ ጥናቱ እንደሚለው ባለፉት ሶስት ወራት ብቻ በስደተኞች ላይ ተካሂደዋል በባድን ሰላሳ ሶስት ጊዜ ከበርሊን ወጣ ብሎ ባለው በብራንድንቡርግና በዛክሰን አንሃልት አስራ ዘጠኝ ጊዜ በስደተኞች መኖሪያ ቤቶች ላይ አደጋ ሲደርስ በሃምቡርግና በብሬምን ከተማ በቁጥራቸው አነስ ያሉ ወንጀሎች ለተካሄዱም ጠቅሷል። እነዚህ ወንጀለኞች እነማን ናቸው ለሚለው ጥያቄ እኛ ተከታትለን እንደደረስንበት ከሆነ ወደ ሰባ አምስት ከመቶ የሚሆኑት የሚመጡት ከሩቅ ቦታ ሳይሆን የጸጥታው ፖሊስ ተወካይ ሚስተር ቡርካርት ፍራየር እንዳሉት ከዚያው አካባቢ ከመንደራቸው ነው። ስራቸውን ሰርተው ቶሎ ብለውም የሚሰወሩ ሰዎች ናቸው። አንድ ሶስተኛው የሚሆኑት ወንጀለኞች ደግሞ ቀደም ተብሎ የሚታወቁ ቢሆኑም እነሱ ለመሆናቸው በቂ ማስረጃ ለማቅረብ ረዘም ያለ የምርመራ ጊዜ የሚጠይቅ ነው። ሌላም ችግር እንዳለ ሌላው የጸጥታው ፖሊስ ባልደረባ ኦሊቨር ሁድ እግረ መንገዳቸውን ጠቁመውም አልፈዋል። አንደኛው ችግር ያለው ወንጀለኛ ሆነው የስደተኞቹ መኖሪያ ቤት የሚያጠቁ ሰዎች ከዚህ በፊት በእንደዚህ አይነቱ አጸያፊ ድርጊት ላይ ያልተሰማሩ ደህና ሰዎች ተብለው የሚገመቱ እንዲያውም በተለያዩ የበጎ አድራጎት ስራም ላይ ተሰማርተው ጨዋነታቸውን ያስመሰከሩ በመንደሩም ውስጥ የተከበሩ ሰዎች ናቸው። ግን በምን ምክንያት በነገር ተሳክረው በስደተኞች ላይ ጥቃት ለማድረስ እንደተነሱ ለማወቅ እና እነሱን ጠርጥሮ ለመያዝ ቀላል አይደለም። ጠበብቶች እዚህ እንደሚሉት ከሆነ የውጭ ሀገር ሰዎች ጥላቻ ላይ የተሰማሩት ኒዮናዚዎቹ ብቻ ሳይሆኑ ጡረታ የገቡ ተራ ሰዎች፣ የመንግስት መስሪያ ቤት ሰራተኞች፣ በቂ ገንዘብ ያላቸው ነጋዴዎችና የቡና ቤትም ባለቤቶች ይገኙበታል። የቀኝ አክራሪዎቹ በየቀኑ የሚያሰራጩት የፖለቲካ ፕሮፓጋንዳና ቀስቀሳም ቀስቀሳ፣ አደባባይ የሚወጡ ሰልፈኞችም የጥላቻ ጥሪ ቀላል እንዳልሆነ የፖለቲካ ተመልካቾች እንዲታሰብበት አንስተዋል። ማለ ሚካኤል ዶቼ ቬለ ራዲዮ ጣቢያ ከበርሊን ከተማ።